Foreign Service Institute, Amharic Basic Course, Unit 11. Basic Sentences for Learning. Mara. Memar. Yemeral. Yimar Ziaveri Wale. Moal. ይውላል እግዚአብሔር ይማርሽ። እንደምንዋል ሻልማዝ። ተሻለ መሻል ይሻላል ተሻለው እግዚአብሔር ይመስገን። ዛሬ ትንሽ ይሻለኛል። በሽታ ምንድን በሽታሽ ምንድን ነው ጉንፋን ይዞኝ ነበር። ጉንፋን ይዞኝ ነበር። ተሽሎሻል? አሁንስ ትንሽ ተሽሎሻል? መጥቶ መድኃኒት ተሽሎኛል። አዎ ሐኪሙ መጥቶ መድኃኒት ከሰጠኝ በኋላ በጣም ተሽሎኛል። ከሐኪም ቤት መቼ መውጣት ትችያለሽ? ቶሎ እፈልግ ነበር። እስኪ ነግረኝ ድረስ ቶሎ ለመውጣት እፈልግ ነበር፣ ነገር ግን ሐኪሙ እስኪ ነግረኝ ድረስ መውጣት አልችልም። እሺ። እግዚአብሔር ማርሽ። ጠይቅሻለሁ ፎርፍሎንስን እግዚአብሔር ማርሽ። እንደምን ዋልሽ አልማዝ? እግዚአብሔር ይመስገን፣ ዛሬ ትንሽ ይሻለኛል። በሽታሽ ምንድን ነው? ጉንፋን ይዞኝ ነበር። አሁንስ ትንሽ ተሽሎሻል? አዎ፣ ሐኪሙ መጥቶ መድኃኒት ከሰጠኝ በኋላ በጣም ተሽሎኛል። ከሐኪም ቤት መቼ መውጣት ትቼ ያለሽ? ቶሎ ለመውጣት እፈልግ ነበር፣ ነገር ግን ሐኪሙ እስኪ ነግረኝ ድረስ መውጣት አልችልም። እሺ፣ እግዚአብሔር ይማርሽ፣ ይጠይቅሻለሁ። እግዚአብሔር ማርሽ። እንደምን ዋልሽ አልማዝ? እግዚአብሔር ይመስገን ዛሬ ትንሽ ይሻለኛል። በሽታሽ ምንድን ነው? ጉንፋን ይዞኝ ነበር። አሁንስ ትንሽ ተሽሎሻል? አዎ ሐኪሙ መጥቶ መድኃኒት ከሰጠኝ በኋላ በጣም ተሽሎኛል። ከሐኪም ቤት መቼ መውጣት ትችያለሽ? ቶሎ ለመውጣት ትፈልግ ነበር ነገር ግን ሐኪሙ እስኪ ነግረን ድረስ መውጣት አልችልም። እሺ እግዚአብሔር ይማርሽ ጠይቅሻለሁ። ትራንስፈር ማደል ድሬ ወደ ቤቱ ሄደና ተመለሰ። ወደ ቤቱ ሄዶ ተመለሰ። ልጁ ትምህርት ቤት ገባና ወጣ። ልጁ ትምህርት ቤት ገብቶ ወጣ። አስተማሪው ከክፍሉ ወጣና ሄደ። አስተማሪው ከክፍሉ ወጥቶ ሄደ። ስለ መኪና አየና ነገረኝ። ስለ መኪና አይቶ ነገረኝ። መጽሐፍን የትምህርት ቤት አደረስኩትና ተመለስኩ። መጽሐፌን የትምህርት ቤት አድርሻው ተመለስሁ። ጥሩነሽን ሲኒማ ቤት አደርሳት እናመለሳለሁ። ጥሩነሽን ሲኒማ ቤት አድርሻት እመለሳለሁ። ከበደን ፈለግሽና አገኘሽው። ከበደን ፈልግሽ አገኘሽው። አባቱን አየና ወዳገሩ ሄደ። አባቱን አይቶ ወደ አገሩ ሄደ። ከአባትና እናቴ ጋር እራቴን በላሁና መጣሁ። ከአባትና እናቴ ጋር እራቴን በልቼ መጣሁ። ነገ ከርሶ ጋር ምሳ እበላና ወደ ከተማ ሄዳለሁ። ነገ ከርሶ ጋር ምሳ በልቼ ወደ ከተማ እሄዳለሁ። ልጅህን ያዝኸውና ወደ አሜሪካ ሄድህ። ልጅህን ይዝኸው ወደ አሜሪካ ሄድህ። አስተማሪው ጋዜጣ ነበበና ስለ ውጭ ጉዳይ ሚኒስቴር ነገረን። አስተማሪው ጋዜጣ ንቦ ስለ ውጭ ጉዳይ ሚኒስቴር ነገረን። ሲጃራ ጭስንና ከቤታችን ወጣን። ሲጃራ ጭስን ከቤታችን ወጣን። ከመኪናቸው ወጡና አንድ ነገር ለከበደ ሰጡት። ከመኪናቸው ወጥተው አንድ ነገር ለከበደ ሰጡት። ትምህርታቸውን ይማሩና ወደ አገራቸው ይመለሳሉ። ትምህርታቸውን ተምረው ወደ አገራቸው ይመለሳሉ። ባለፈው ሳምንት መጣንና ገንዘብ ሰጠን። ባለፈው ሳምንት መጥተን ገንዘብ ሰጠን። ነገ መጣና ገንዘብ እሰጣለሁ። ነገ መጥቼ ገንዘብ እሰጣለሁ። ቁርሱን ይበላና ይመጣል። ቁርሱን በልቶ ይመጣል። መኪናዋን ትይዝና አባቷን ለማየት ትሄዳለች። መኪናዋን ይዛ አባቷን ለማየት ትሄዳለች። ስለ አሜሪካ የውጭ ጉዳይ ሚኒስቴር ትምህርት ቤት እጠይቅና እነግራችኋለሁ። ስለ አሜሪካ የውጭ ጉዳይ ሚኒስቴር ትምህርት ቤት ጠይቄ እነግራችኋለሁ። ሐኪም ቤት ይሄድና ይመለሳል። ሐኪም ቤት ሄዶ ይመለሳል። አንድ ጊዜ ትመጣና ትሄዳለህ። አንድ ጊዜ መጥተህ ትሄዳለህ። አድራሻዬን ይፈልግና ያገኘዋል። አድራሻዬን ፈልጎ ያገኘዋል። ወደ አዲስ አበባ መሄዱን ላክስቱ ነገረና ሄደ። ወደ አዲስ አበባ መሄዱን ላክስቱ ነግሮ ሄደ። ወደዚህ መምጣቱን ለልጁ ነገረና መጣ። ወደዚህ መምጣቱን ለልጁ ነግሮ መጣ። አባትና እናቱን ወደ ትምህርት ቤት ጠራና ስለ ትምህርት ቤቱ ነገራቸው። አባትና እናቱን ወደ ትምህርት ቤት ጠርቶ ስለ ትምህርት ቤቱ ነገራቸው። የእናቷን ወደ አሜሪካ መምጣት አወቀችና ወደ አዲስ ከተማ ሄደች። የእናቷን ወደ አሜሪካ መምጣት አውቃ ወደ አዲስ ከተማ ሄደች። ዕቃቸውን አስገቡትና ወደ ምግብ ቤት ሄዱ። ዕቃቸውን አስገብተው ወደ ምግብ ቤት ሄዱ። ወደ ሱቅ ሄደችና አንድ ነገር አየች። ወደ ሱቅ ሄዳ አንድ ነገር አየች። ቤቱን ገዝቶ ለእናት እና ለአባቱ ሰጣቸው። አዎ፣ አንድ በጣም ጥሩ ቤት ገዝቶ ለአባትና ለእናቱ ሰጣቸው። ቤቱን ሸጦ የት አገር መሄድ ይፈልጋል? ወደ አሜሪካ መሄድ ይፈልጋል። ለአንድ ሳምንት እዚህ አርፎ ወደ አባቱ መሄድ ይችላል? አዎ ይችላል። አቶ ከበደ አዲስ ከተማ ሄዶ ምን ገዛ? አንድ በጣም ጥሩ ቤት ገዛ። ልጅህ አማርኛ ተምራ ጨረሰች? የለም አልጨረሰችም። ቤቱን ዘግቶት ሄደ አዎ ዘግቶት ሄደ። ገንዘቡን ከፍለው መኪናን ወስደውታል? አዎ ወስደውታል። ዛሬ ጠዋት መጥተሽ ላስተማሪው ምን ነግረሽው ነበር? አዲስ አበባ እንደሚሄድ ነግሬው ነበር። አቶ ከበደ የውጭ ጉዳይ ሚኒስትሩን ጠርተው እመጣለሁ አሏቸው? የለም አላሏቸውም። አቶ ዮሐንስና ባለቤቱ እዚህ አገር መጥተው የት አረፉ? እጊዮን ሆቴል ውስጥ አረፉ። ባለቤቱ ከትናንት በፊት የት ሄደው መጡ? ወደ አዲስ ከተማ ሄዳ መጣች። የአቶ ለማ ልጅ መጽሐፉን ይዘው መጥቷል። አዎ፣ ይዞ መጥቷል። ጋዜጣውን አንብብ። የምን ነገር ሁህ? ስለ አሜሪካ ትንሽ ነገርኸኝ። ትምህርታቸውን ተምረው ይመጣሉ። ወደዚህ አይመጡም። ምሳውን ወስደው ለተማሪው ሰጡት። አዎ ለተማሪውና ላስተማሪው ሰጧቸው። ዛሬ ሄዳ ትመለሳለች። ምናልባት የዛሬ ሳምንት ትመለሳለች። ሐኪም ቤት ሄደው ማንን ጠየቁ? ልጄን ጠየቅሁት። ተማሪዎች ወደ ትምህርት ቤት መጥተው አስተማሪውን ጠየቁት? የለም አልጠየቁትም። ምሳህን በልተህ ትመጣለህ? አዎ እመጣለሁ። ዛሬ ትምህርት ቤት ሄደህ ምን ትሰራለህ? መጽሐፍ አነባለሁ። ትምህርትህን ጨርሰው የት ትሄዳለህ? ወደ አገሬ እሄዳለሁ። አስተማሪዎች መጥተው ምን ይሰራሉ? ያስተምራሉ። ገንዘቡን ወስዶ ምን ይገዛል? አንድ ቤት ይገዛል። መኪናውን ገዝተሽ ለማን ሰጠሽው? ለከበደ ሰጠሁት። እራታችሁን በልታችሁ መጣችሁ? አዎ፣ በልተን መጣን። ጥሩነሽን አይተህ የት ትሄዳለህ? ወደ ቤተ ክርስቲያን እሄዳለሁ። እዚህ ውላችሁ የት ትሄዳላችሁ? ወደ ቤታችን እንሄዳለን። አስተማሪው መተማንን ፈለገ? ተማሪዎቹን ፈለገ። ቤቱን ሸጦ ገንዘቡን ለማን ሰጠው? ለአባትና ለእናቱ ሰጣቸው። ከቤት ወጥቶ ምን ያደርጋል? ሲጃራ ያጨሳል። የዛሬ ሳምንት መጣ። አየችህ? አዋ አየችኝ። ናቲ ድርሰት። አንተን በማየቴ ደስ አለኝ። ደስ አለ፣ ደስ ማለት፣ ደስ ይላል። ነገ በሦስት ሰዓት አመጣዋለሁ። አመጣ ማምጣት ያመጣል፣ አመጣችላት። ጥያቄን መለሰ፣ መለሰ፣ መመለስ፣ ይመልሳል። አንድ ቀን የወይዘሪት አልማዝ አባት ወይዘሮ ጥሩነሽን አግኝቷት የልጁን መታመም ነገራት። ወይዘሮ ጥሩነሽ ወደ ሐኪም ቤት ሄዳ ወይዘሪት አልማዝን ጠየቀቻት። ወይዘሪት አልማዝ ወይዘሮ ጥሩነሽ ወደ ሐኪም ቤት መጥታ ስለ ጠየቀቻት በጣም ደስ አላት። ወይዘሮ ጥሩነሽም ለወይዘሪት አልማዝ ብዙ ነገሮች አመጣችላት። ከሐኪም ቤት መቼ እንደምትወጣ ጠየቀቻት። ወይዘሪት አልማዝም ሐኪሙ ገና አልነገረኝም ብላ መለሰች። ወይዘሮ ጥሩ ነሽም መጥቼ ጠይቅሻለሁ ብላ ተመለሰች። ጥያቄዎች፦ ለወይዘሮ ጥሩ ነሽ የአልማዝን መታመም ማን ነገራት? ወይዘሮ ጥሩ ነሽ አልማዝን የት ጠየቀቻት? ወይዘሮ ጥሩነሽ አልማዝን ለምን ጠየቀቻት? ወይዘሪት አልማዝ ለምን ደስ አላት? ወይዘሮ ጥሩነች ለአልማዝ ምን አለቻት? አልማዝ ከሐኪም ቤት መቼ እንደምትወጣ ታውቃለች? ሐኪሙ አልማዝን መቼ እንደምትወጣ ነገራት? አልማዝ ሐኪም ቤት ውስጥ ስንት ቀን ቆየች? የአልማዝ አባትና እናት ይጠይቋታል። This is the end of unit 11.